sport. ጤና ይስጥልኝ አድማጮች እንደምንቆይታችኋል። ቡንደስሊጋው ሊጠናቀቅ ጫፍ ደርሷል። ሻልከ መውረዱን ሲያረጋግጥ፣ መሪው ባየር ሚንሽን ዳግም ዋንጫውን ለማንሳት ተቃርቧል። ላይፕሲሽ ከባየር ሚንሽን 25 ሚሊዮን ዩሮ የአሰልጣኝ ዝውውር ካሳ ጠይቋል። ዋትፎርድ ዳግም ወደ እንግሊዝ ፕሪሚየር ሊግ ተመልሷል። ሼፊልድ ዩናይትድ በ17 ነጥቡ ከወዲሁ ተሰናብቷል። ዌስት ብሮሚች እና ፉልሃም ጓዛቸውን እየሸከፉ ነው። ብራይቶን ነጥብ መጣሉ ወደ ወራጅ ቀጠናው አጣብቂኝ ጠርዝ ጎትቶ አስጠግቶታል። ኒውካስል ከሊቨርፑል ጋር ነጥብ መጋራት በመጠኑም ቢሆን ከወራጅ ቀጣናው ስጋት አትርፎታል። ለሊቨርፑል ግን ነጥብ መጣሉ ወደ ሻምፒዮንስ ሊግ ለመግባት የነበረውን እድል አጥብቦበታል። ጁቬንቱስ ቱሪን ነጥብ መጣሉ ወደ ሻምፒዮንስ ሊግ የማለፍ ተስፋውን አጣብቂኝ ውስጥ ከቷል። ታች ከሚገኘው ፊዮሬንቲና ጋር አቻ መውጣቱ ክርስቲያኖ ሮናልዶን ለትችት ዳርጓል። አሰልጣኝ አንድሬ ፒርሎ ግን ለክርስቲያኖ እየተሟገቱ ነው። በ በሻምፒዮንስ ሊጉ ነገና ከነገ በስቲያ የግማሽ ፍጻሜ ፍልሚያ ሁለት የእንግሊዝ ቡድኖች የስፔንና የፈረንሳይ ብርቱዎችን ይገጥማሉ። ፕሪምየር ሊግ በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ በአሸናፊነቱ እየገሰገሰ ነው። 77 ነጥብ ሰብስቦ ማንቸስተር ዩናይትድን በ10 ነጥብ ርቋል። 59 ነጥብ ያለው ላይስተር ሲቲና 58 ነጥብ የሰበሰበው ቼልሲ የሻምፒዮንስ ሊግ ቦታቸውን አስጠብቋል። ቶትናም በ53 ነጥብ ሊቨርፑልን ተከትሎ ሰባተኛ ደረጃ ላይ ሰፍሯል። አንድ ተስተካካይ ጨዋታ የሚቀረው ኤቨርተን በበኩሉ 52 ነጥብ ይዞ ስምንተኛ ደረጃ ላይ ይገኛል። እነዚህ በሙሉ ከአንድ እስከ አራተኛ ደረጃ ውስጥ ገብተው በቀጣይ የውድድር ዘመን ወደ ሻምፒዮንስ ሊግ ለማለፍ እድሉ አላቸው። ከምንም በላይ ግን ከሁለተኛ ዲቪዚዮን የሚመጡ ቡድኖች እድላቸውን ከወዲሁ ተጠቅሟል። የዋትፎርድ ደጋፊዎች በሳምንቱ መጨረሻ ፈንድቋል። ዋትፎርድ ኖርዊች ሲቲን ተከትሎ ወደ ፕሪምየር ሊጉ ማለፉን ያረጋገጠ ሁለተኛ ቡድን ሆኗል። ዋትፎርድ ከፕሪምየር ሊጉ ርቆ የቆየው ለአንድ ዓመት ብቻ ነበር። በስፔናዊው አሰልጣኝ ሲስኮ ማክት የሚመራው ዋትፎርድ ቅዳሜ ዕለት ሚልዋል ቡድንን አንድ ለዜሮ ማሸነፉ ወደ ፕሪምየር ሊግ መግቢያ በር ከፍቶለታል። አሰልጣኝ ሲስኮ ማክቴ ከአራት ወራት በፊት የኤልተን ጆን ቡድንን የተረከቡት አምስተኛ ደረጃ ላይ እያለ ነበር። ባለፈው የጨዋታ ዘመን የፕሪምየር ሊጉ ሶስተኛ ወራጅ የነበረው ቦርመዝ እነ ዋትፎርድና ኖርዊች ሲቲን ተከትሎ ዳግም የመመለስ እድል አለው። ሻምፒዮንስ ሊግ ፕሪምየር ሊጉን በ77 ነጥብ የሚመራው ማንቸስተር ሲቲ ከነገ በስቲያ የፈረንሳዩ ፓሪስ ሳን ጀርሞን በሻምፒዮንስ ሊግ ለግማሽ ፍጻሜው ይፋለማል። ነገ ሪያል ማድሪድ በሜዳው አልፍሬዶ ዲ ስቴፋኖ ስታዲየም ከቼልሲ ጋር ይጋጥማል። ረቡ ደግሞ ፓሪስ ከተማ በሚገኘው ፓርክ ደ ፕሪንስ ስታዲየም ማንቸስተር ሲቲ ፓሪስ ሳን ጀርሞን ይፋለማል። ሁለቱም የመልስ ግጥሚያዎቻቸውን በቀጣዩ ሳምንት ያከናውናሉ። ሴሪያ የዓለማችን እጅግ ዝነኛው ኳስ ተጫዋች ክርስቲያኖ ሮናልዶ በትናንቱ ወሳኝ ግጥሚያ ግብ ባለማስቆጠሩ ከደጋፊዎቹ ብርቱ ትችት ገጥሞታል። በጣሊያን ሴሪያ 66 ነጥብ ይዞ አራተኛ ደረጃ ላይ የሚገኘው ጁቬንቱስ ቱሪን ትናንት ከፊዮረንቲና ጋር አንድ እኩል ተለያይቷል። ለፊዮሬንቲና ቀዳሚዋን ግብ ዱሻን ቪላሆቪች ሲያስቆጥር፣ ጁቬንቱስን ከሽንፈት የታደገችውን ኳስ ከመረብ ያሳረፈው ክርስቲያኖ ሮናልዶ አልነበረም 46ኛ ደቂቃ ላይ ጁቬንቱስን ከጉድ የታደገው አልቫሮ ሞራታ ነበር። ከጁቬንቱስ ቱሪን ጋር ነጥብ የተጋራው ፊዮሬንቲና ሰላሳ አራት ነጥብ ይዞ አስራ አራተኛ ደረጃ ላይ ይገኛል። ከጁቬንቱስ በሶስት ነጥብ ተበልጦ አምስተኛ ደረጃ ላይ የሚገኘው ናፖሊ ዛሬ ማታ ከቶሪኖ ጋር ወሳኝ ግጥሚያውን ያከናውናል። ሰላሳ አንድ ነጥብ የሰበሰበው ቶሪኖ አስራ ስድስተኛ ደረጃ ላይ ይገኛል። ናፖሊ የዛሬውን ጨዋታ ካሸነፈ የሻምፒዮንስ ሊግ የመጨረሻውን ቦታ ከጁቬንቱስ ቅዱስ ቱሪን ይረከባል። የጁቬንቱስን ደጋፊዎች እጅግ ያበሳጫቸው ይኸው አጣብቅኝ ነው። ሶስተኛ ደረጃ የያዘው ሚላን አንድ ተስተካካይ ጨዋታ እየቀረው እንደ ጁቬንቱስ 66 ነጥብ አለው። በእርግጥ ሴሪያው ሊጠናቀቅ አምስት ዙር ግጥሚያዎች ይቀሩታል። ግን ደግሞ ክርስቲያኖ ሮናልዶ በትናንቱ ወሳኝ ግጥሚያ ከግብ ርቀት አቅራቢያ ያገኘውን የግብ እድል ባለመጠቀሙ በተለይ በማህበራዊ መገናኛ አውታሮች ከደጋፊዎች ብርቱ ነቀፌታ ተሰንዝሮበታል። አሰልጣኝ አንድሬ ፒርሎ ከጎኑ የቆሙ ይመስላሉ። ሮናልዶ መጥፎ ጨዋታ ያሳየ አይመስለኝም፣ አሉ አሰልጣኙ። የተወሰኑ እድሎች አግኝቶ ነበር፣ በአጠቃላይ መጥፎ አልነበረም ሲሉም አክሏል። ቡንደስሊጋ መከረኛው ሻልከ ጀርመን የእግር ኳስ ታሪክ 160 ሺህ ደጋፊዎችን ይዞ በደጋፊ ብዛት ሁለተኛ ደረጃ ላይ ይገኛል። በዓለም ዙሪያ ካሉ ቡድኖች በደጋፊው ብዛት የአራተኛ ደረጃን ይዟል። ሻልከም ከባየር ሚኒሽን ስፖርቲንግ ሊዝቦን እና ቤኔፊካ ቀጥሎ በአለም ዙሪያ የሻልከን ደጋፊዎች በብዛት የሚስተካከል የለም። በቡንደስሊጋው ሻልክ የሚበለጠው በባየር ሚኒሽን ብቻ ነው። ድንቅ ተጫዋቾችን በማፍራትም ይታወቃል። የዓለማችን ቁጥር አንድ ግብ ጠባቂ ማኑዌል ኖየር ሌሮይ ሳኔ፣ ጁሊያን ድራክስለር፣ ሜትሱት ኦዚል ና ሊዮን ጎሬትስካን የመሳሰሉ ተጫዋቾችንም ያፈራ አንጋፋ ቡድን ነው። ሻልከም ከሰላሳ ሶስት ዓመት የቡንደስ ሊጋ ቆይታ በኋላ ግን ዘንድሮ ተሰናባችነቱን ማረጋገጡ በርካቶችን ግራ ጋብቷል። ንጉሳዊ ሰማያዊዎቹ በመባል የሚታወቁት ሻልኮዎች አንገታቸውን ደፍተው ወደ ሁለተኛ ዲቪዚዮን ወርዷል። ከእንግዲህ በቡንደስ ሊጋው የሚያደርጓቸው ቀሪ ጨዋታዎች ለንጉሳዊ ሰማያዊዎቹ ያን ያህል ፋይዳም የለውም። ለመሆኑ በቡንደስሊጋው ለአራት ጊዜያት ለፍጻሜ የደረሱት የጀርመን ዋንጫን አምስት ጊዜ ያነሱት በሻምፒዮንስ ሊግ ሩብ ፍጻሜና በአውሮፓ ሊግ ግማሽ ፍጻሜ መድረስ የቻሉት ቻልከዎች ምን አንኮታኩታቸው የብዙዎች ጥያቄ ነው። በዋናነት ታዲያ ለዚያ ብርቱ ቡድን እንዲህ በፍጥነት ማሽቆልቆል የተጫዋቾች በብዛት መሸጥ አሊያም መሰናበት፣ የአሰልጣኞች በአጭር ጊዜያት በተደጋጋሚ መቀያየር እንደ ምክንያት ይጠቀሳሉ። በዋናነት ግን ቡድኑን ላለፉት ሀያ ዓመታት ግድም ከጀርባ ደጋፊ መስለው ግን ደግሞ የቡድኑ ዋና ፈላጭ ቆራጭ ሆነው እንደ አምባገነን አለቃ ሲያሾሩ የከረሙት ክሌመንስ ቶኒስ ተጠያቂ ናቸው። እኚህ የሚባል ሀብት አንድ ነጥብ አራት ቢሊዮን ዩሮ የሚጠጋ ሀብት ያካበቱ ማንም የማይናገራቸው የሻልካ ገዢ ነበሩ ማለት ይቻላል። የስድሳ አራት አመቱ ቢሊዮነር ክሌሞን ቶኒስ የፈለጉትን ሲያባርሩ ያሻቸውን ሲያስመቱና የፈለጉትን ሲናገሩ ቆይተው ከሻልከ በስተመጨረሻ ግን ራሳቸውን አሰናብቷል። በአንድ ወቅት እንደ ጎርጎሪዮስ አቆጣጠር በ2019 ነሐሴ ወር ውስጥ አፍሪቃውያንን በተመለከተ የሰጡት የዘረኝነት ንግግር ከቡድኑ ኃላፊነት መጀመሪያ በጊዜ ያዊነት እንዲሰናበቱ አድርጓል። ከዚያ ደግሞ በቅርቡ የስጋ ማቀናበሪያ ቄራቸው ውስጥ ከጥንቃቄ አልባ እንቅስቃሴ የተነሳ ከፍተኛ የኮሮና መስፋፋት በመታየቱ በብዙዎች ተተችቷል። ደጋፊዎች ሳይቀሩ የባለ ሀብቱን ቄራ ከሻልከ ጋር አነጻጽረው ነቅፏቸዋል። ሻልከ ቄራ አይደለም ሲሉም መፈክር አሰምቷል። የ1.4 ቢሊዮን ባለጸጋው ላለፉት 27 ዓመታት ግድም የሻልከ ተቆጣጣሪ ቦርድ አባልም ነበሩም። ሻልከ መውረዱ የተረጋ የተረጋገጠው ባለፈው ማክሰኞ በአርሜኒያ ቢሌፌልድ አንድ ለዜሮ የተሸነፈ ጊዜ ነው። የመውረዳቸው ነገር ግን ቀድሞም ሳይታለም የተፈታ ነበር። ያሸነፈው ሁለት ጊዜ ብቻ ሲሆን ለሰባት ጊዜ አቻ ወጥቷል። ሀያ አንድ ጊዜ ተሸንፏል በዚህም ከሶስት አስርተ ዓመታት ወዲህ ለመጀመሪያ ጊዜ ወደ ሁለተኛ ዲቪዚዮን ወርዷል የመውረድ እጣፈንታቸውን የወሰነውም ከታችኛው ዲቪዚዮን ዘንድሮ ያደገው አርሜንያ ቢሌፌልድ መሆኑ ስላቁን አጉልቶታል የሻልከ ተጫዋቾች ባለፈው ረቡዕ ለልምምድ ወደ ስታዲየም ሲያመሩ የቡድኑ መውረድ እጅግ ያበሳጫቸው ወደ ስድስት መቶ የሚጠጉ ደጋፊዎች የቡድኑ አውቶቡስ ላይ ጥቃት ሰንዝሯል ሻልከ አሰልጣኝ ዴቪድ ቫግነርን ከአንድ ዓመት በኋላ ቢያሰናብት አሰልጣኝ ማኑዌል ባውምን ለሶስት ወራት ቢያስመጣም አሰልጣኝ ሁብ ሽቴፋን ለአራት ቀናት አቆይቶ በአሰልጣኝ ክርስቲያን ግሮሰብ ይተካም እሳቸውንም በሁለት ወሩ አሰናብቶ ወጣቱ አሰልጣኝ ዲሚጥሪዮስ ግራሞዚስን ቢያስመጣም ወደ ሁለተኛ ዲቪዚዮን ከመሰናበት ግን ማንም አልታድገውም። መሪው ባየር ሚኒሽን በ71 ነጥብ ና በ46 የግብ ክፍያ ከላይ ተኮፍሷል። ቀጣዩን ከቦሩሲያ ሚንሽን ግላድባህ ጋር የሚያደርገውን ግጥሚያ ካሸነፈ ሁለት ጨዋታ እየቀረው ዋንጫውን ይወስዳል። ቀሪ ግጥሚያዎቹ ከፍራይቡርግ ና ከአውክስቡርግ ጋር ነው። 64 ነጥብ ና 30 የግብ ክፍያ ያለው ላይፕሲሽ በመቀጠል ከቦሩሲያ ዶርትሙንድ፣ ከቮልስቡርግ ና ከኡኒዮን ቤርሊን ጋር ይጋጠማል። የባየር ሚንሽን አሰልጣኝ ዲተር ሃንሲ ፍሊክን የላይፕሲ የብሪቲሹ አሰልጣኝ ጁሊያን ናግልስማን ሊተኳቸው እንደሆነ እየተነገረ ነው። ጁሊያን ናግልስማንን ከሁለት ዓመት ውላቸው በፊት ለማዘዋወር ግን በሚሽን 25 ሚሊዮን ዩሮ ሊሰጠኝ ይገባል ብሏል ላይፕሲሽ። ይህ ዋጋም በቡንደስሊጋ የአሰልጣኝ ዝውውር ክፍያ ታሪክ ከፍተኛው ይሆናል ማለት ነው። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።